ኦሪት ዘዳግም ምዕራፍ ሰባት አምላክህ እግዚአብሔር ልትወርሳት ወደምትገባባት ምድር በወጣህ ጊዜ ከፊትህም ብዙ አሕዛብን ከአንተም የበለጡትን የበረቱትንም ሰባቱን አሕዛብ ኬጢያዊውን፣ ጌርጌሳዊውንም፣ አሞራዊውንም፣ ከነዓናዊውንም፣ ፌርዛዊውንም፣ ኤዊያዊውንም፣ ኢያቡሳዊውንም ባወጣ ጊዜ አምላክህ እግዚአብሔር በእጅህ አሳልፎ በሰጣቸው በመታሃቸውም ጊዜ ፈጽመህ አጥፋቸው። ከእነርሱም ጋር ቃል ኪዳን አታድርግ፣ አትማራቸውም። ከእነርሱም ጋር አትጋባ፣ ሴት ልጅህን ለወንድ ልጁ አትስጥ፣ ሴት ልጁንም ለወንድ ልጅህ አትውሰድ። እንዳይከተለኝ ሌሎችንም አማልክት እንዲያመልክ ልጅህን ያስታልና፣ የእግዚአብሔርም ቍጣ ይነድባችኋል ፈጥኖም ያጠፋችኋል። ነገር ግን እንዲህ አድርጉባቸው፤ መሠዊያቸውን አፍርሱ፣ ሐውልቶቻቸውንም ሰባብሩ፣ የማምለኪያ ዐፀዶቻቸውንም ቁረጡ፣ የተቀረጸውንም ምስላቸውንም በእሳት አቃጥሉ። ለአምላክህ ለእግዚአብሔር አንተ ቅዱስ ሕዝብ ነህና በምድር ፊት ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ አምላክህ እግዚአብሔር መረጠህ። እግዚአብሔርም የወደዳችሁን የመረጣችሁን ከአሕዛብ ሁሉ በቁጥር ስለ በዛችሁ አይደለም፤ እናንተ ከአሕዛብ ሁሉ በቁጥር ጥቂቶች ነበራችሁና። ነገር ግን እግዚአብሔር ስለ ወደዳችሁ ለአባቶቻችሁም የማለላቸውን መሐላ ስለ ጠበቀ፣ ስለዚህ እግዚአብሔር በጽኑ እጅ አወጣችሁ፣ ከባርነትም ቤት ከግብፅ ንጉሥ ከፈርዖን እጅ አዳናችሁ። አንተም አምላክህ እግዚአብሔር እርሱ አምላክ እንደሆነ ለሚወዱትም ትእዛዙንም ለሚጠብቁ ቃል ኪዳኑንም ምሕረቱንም እስከ ሺህ ትውልድ ድረስ የሚጠብቅ የታመነ አምላክ እንደሆነ እወቅ። የሚጠሉትን ለማጥፋት በፊታቸውም ብድራት ይመልስባቸዋል። ለሚጠላው አይዘገይም፣ ነገር ግን በፊቱ ብድራት ይመልስበታል። እንግዲህ ታደርጋት ዘንድ እኔ ዛሬ ለአንተ የማዛትን ትእዛዝና ሥርዐት ፍርድ ጠብቅ። እንዲህም ይሆናል ይህችን ፍርድ ሰምተህ ብትጠብቃት ብታደርጋትም አምላክህ እግዚአብሔር ለአባቶችህ የማለውን ቃል ኪዳንና ምሕረት ለአንተም ይጠብቅልሃል፣ ይወድድህማል፣ ይባረክህማል፣ ያበዛህማል። ይሰጥህም ዘንድ ለአባቶችህ በማለላቸው ምድር የሆድህን ፍሬ የመሬትህንም ፍሬ እህልህን፣ ወይንህንም፣ ዘይትህንም፣ የከብትህንም ብዛት የበግህንም መንጋ ይባርክልሃል። ከአሕዛብም ሁሉ ይልቅ የተባረክህ ትሆናለህ። በሰውህና በከብትህ ዘንድ ወንድ ቢሆን ወይም ሴት ብትሆን መካን አይሆንብህም። እግዚአብሔርም ሕማምን ሁሉ ከአንተ ያርቃል። የምታውቀውንም ክፉውን የግብፅን በሽታ ሁሉ በአንተ ላይ አይደርስብህም፣ በጠላቶችህም ሁሉ ላይ ያመጣባቸዋል። አምላክህም እግዚአብሔር በእጅህ አሳልፎ የሚጠላቸውን አሕዛብን ሁሉ ታጠፋቸዋለህ። ዐይንህም አታዝንላቸውም ያም ወጥመድ ይሆንብሃልና አማልክቶቻቸውን አታምልካቸው። እነዚህ አሕዛብ ከእኔ ይልቅ ይበዛሉና አወጣቸው ዘንድ እንዴት እችላለሁ ብትል አትፍራቸው። ነገር ግን አምላክህ እግዚአብሔር በፈርዖንና በግብፅ ሁሉ ያደረገውን አምላክህ እግዚአብሔር ዐይንህ እያየች ታላቅን መቅሰፍት፣ ምልክትንም፣ ተአምራትንም የጸናችውን እጅ የተዘረጋውንም ክንድ አድርጎ እንዳወጣህ አስብ። እንዲሁ አምላክህ እግዚአብሔር አንተ በምትፈራቸው በአሕዛብ ሁሉ ላይ ያደርጋል። ደግሞም አምላክህ እግዚአብሔር የቀሩት ከፊትህም የተሸሸጉት እስኪጠፉ ድረስ ተርብ ይሰድባቸዋል። አምላክህ እግዚአብሔር ታላቅና የሚያስፈራ አምላክ በመካከልህ ነውና ከእነርሱ የተነሣ አትደንግጥ። አምላክህም እግዚአብሔር እነዚህን አሕዛብ በጥቂት በጥቂቱ ከፊትህ ያወጣቸዋል። የምድረ በዳ አራዊት እንዳይበዙብህ አንድ ጊዜ ታጠፋቸው ዘንድ አይገባህም። አምላክህ እግዚአብሔር ግን እነርሱን በእጅህ አሳልፎ ይሰጣቸዋል፣ እስኪጠፉም ድረስ በታላቅ ድንጋጤ ያስደነግጣቸዋል። ነገሥታቶቻቸውንም በእጅህ አሳልፎ ይሰጣቸዋል፣ ስማቸውንም ከሰማይ በታች ታጠፋለህ። እስክታጠፋቸውም ድረስ ማንም በፊትህ ይቆም ዘንድ አይችልም። የተቀረጸውንም የአምላኮቻቸውን ምስል በእሳት ታቃጥላለህ፣ የተሠራባቸውንም ብርና ወርቅ አትመኝ በአምላክህም በእግዚአብሔር ዘንድ ርኩስ ነውና እንዳትጠመድበት ከእርሱ ምንም አትውሰድ። እንደ እርሱም ርጉም እንዳትሆን ርኩስን ነገር ወደ ቤትህ አታግባ። ርጉም ነውና ተጸየፈው ጥላውም።